ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መጋቢት 4 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምናስተናግዳችሁ አዲሱ አበበና ጤና ይስጥልን። እኔም ሶሎሞን አባተንን አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው ቆሻሻ ማስወገጃ ስፍራ ላይ በደረሰ የመናድ አደጋ የሞተው ሰው ቁጥር 65 መድረሱን የከተማይቱ ባለሥልጣናት ማምሻውን አስታወቁ። መንግስት አሁን በረዲዮ የሚያወራው ያወራ ምን የሚለው ያ ካርታ ያለውን ነው እንጂ እኔ ቢጦ ነው ያውቀው። ለምን በሸራ እንደዚህ ወጥሮ ያለ ብዙ ሰው ነበር ብዙ ሰው ማለት ነው። እና ይሄ ሁሉ አፈር የለበሰ ብዙ ሰው አልኩ ነው እነሱን አይታወቁም በጭራሽ። አሁን ሸራ ቤት የነበረው አይታወቅም። የሰማችኋቸው ስማቸውን መጥቀስ ያልፈለጉ የአካባቢው ሰው ለቪኦኤ ከተናገሩት የተቀነጨበ ነው። ሌሎችም እማኞችን አነጋግረናል። በአብይ ርዕስ ዘርዘር ያለ ዘገባ ይዘናል። የአስቸኳይ ጊዜ አዋጁን ተከትሎ ላለፉት በርካታ ወራት እስር ላይ የቆየው ጋዜጠኛና የኢንተርኔት አምደኛ አናንያስ ሶሪ ዛሬ ተፈታ። ሕገ መንግስታዊ ሥርዓቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቅሰዋል ምናምን የሚል ነው። የአስቸኳይ ጊዜ አዋጁ መርማሪ ቦርድ የሚባል የተቋቋመ አለ። እነሱ ጎብኝተው ነበር። በአንድ ወቅት የነበሩትን ችግሮች አዋጁ ግለሰቦችን በቂም በቀል ማጥቂያ መንገድ እንደሆነ፣ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት ጉቦ መበያ ጭምር እያደረጉት እንደሆነ እና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህ እነዚህን አነሳንላቸው። የአስቸኳይ ጊዜ አዋጁን ተከትሎ ላለፉት ወራት ታስሮ የቆየው የኢንተርኔት አምደኛና ኒያስ ሶሪ ከተናገረው የተወሰደ ነው የሰማችሁት። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን። ለአርስተ ዜናው አዲሱ ቀደም ሲል እንዳልነው ቆሼ ሰፈር የነበረ የቆሻሻ ክምር ተደርምሶ የሞቱ ሰዎች ቀብር ዛሬ ተከናውኗል። ሶማሊያ ዋና ከተማ ሞቀዲሾ ውስጥ በተጠመዱ ሁለት የመኪና ውስጥ ቦምቦች 12 ሰዎች ሞቱ፣ 22 ቆሰሉ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ከሰሜን ኮሪያ ጋር ላለው ግንኙነት አዳዲስ አማራጮችን እየፈተሹ መሆናቸው ተነገረ። የሚሉ ዋና ዋናዎቹ ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው ቆሻሻ ማስወገጃ ስፍራ ህይወታቸው ያለፈ ዜጎች ስርዓተ ቀብር ዛሬ ተፈጽሟል። ከአዲስ አበባ ወጣ ብሎ በሚገኘውና በተለምዶ ቆሸ በሚባለው ስፍራ የነበረው ግዙፍ የቆሻሻ ክምር ተደርምሶ ከ65 ሰዎች በላይ ህይወታቸውን እንዳጡ የከተማይቱ ከንቲባ ድሪባ ኩማ ማምሻውን አስታውቀዋል። ከሟቾቹ ውስጥም አርባ አምስቱ ሴቶች፣ ሀያዎቹ ወንዶች ናቸው ተብሏል። ከትናንት በስቲያ ቅዳሜ በደረሰው አደጋ ህይወታቸውን ያጡት ሰዎች ቁጥር ቀደም ሲል ከተጠቀሰው ሊጨምር እንደሚችል ይገመታል። አደጋው በአቅራቢያው ያሉት ቤቶችንም ደምስሷል። ከአርባ ዓመት በላይ ዕድሜ ባለው በዚህ የቆሻሻ ክምር ውስጥ ብዙ ሰዎች ፈልፍለው መግባት እንደ መኖሪያ ቤት የሚጠቀሙበት እንደነበር ይነገራል። ከዚህም በላይ በየቀኑ በመቶዎች የሚቆጠሩ ሰዎች ከቆሻሻው የሚገኝ እንደ ምግብና ሌሎች ጠቃሚ ነገር ፍለጋ በስፍራው እንደሚውሉ የሚታወቅ ሲሆን በአካባቢው ባሉ ደሳሳ ጎጆዎች የሚኖሩም እንዳሉ ይታወቃል። በተለምዶ ቆሸ የሚባለው ስፍራ የከተማይቱ ዋና የቆሻሻ ማጠራቀሚያ ቦታ ሲሆን ከ50 ዓመት በላይ እድሜ እንዳለው ይነገራል። በሌላ በኩል ግን እስካሁን የደረሱበት ያልታወቀ ሰዎች መፈለጉ እንደቀጠለ መሆኑን የፌዴራሉ የመንግስት ኮሚኒኬሽን ኮሚሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሬ ሌንጮ አመልክተዋል። ዘርዘር ያለ ሪፖርት ቀደም ሲል እንደጠቀስነው በዕለቱ አብይ ርዕስ ይቀርባል። ዛሬ ሞቃዲሾ ውስጥ ለደረሱትና ቢያንስ አስራ ሶስት ሰዎችን ለገደሉት መኪናዎች ላይ ተጠምደው ለነበሩ ሁለት ፍንዳታዎች የሶማሊያው የሁከትና የሽብር ቡድን አልሸባብ ኃላፊነት ወሰደ። የአይን ማኞች እንደገለጹት የመጀመሪያው ፍንዳታ የደረሰው በርካታ የመንግስት ባለስልጣናት፣ ነጋዴዎችና የውጭ ሰዎች በሚያርፉበት ማካ አልሙካራማ በሚባለው መንገድ ላይ በሚገኘው ዋህልዬ በሚባለው ሆቴል ውስጥ ነው። ነውጠኞቹ ሆቴሉ በራፍ ላይ ያቆሙት መኪና በመፈንዳቱ ነው የመጀመሪያው አደጋ የደረሰውና ለአምስት ሰዎች ሞት ምክንያት የሆነው ሲሉ አንድ ከፍተኛ የሞቃዲሾ መኮንን ኮሎኔል መሐመድ ዳሂር ገልጸዋል። አንድ ሰው የሞተበት ሁለተኛው ፍንዳታ የደረሰው ደግሞ ሞቃዲሾ ውስጥ በሚገኝ አንድ ወታደራዊ የጦር ሰፈር ላይ ሲሆን በስፍራው በነበረ አንድ የቪኦኤ ሪፖርተር ዘገባ መሰረት በጥቃቱ የቆሰሉ 22 ሰዎች መዲና ሆስፒታል እየታቀሙ ናቸው። የኮንጎ ዴሞክራቲክ ሪፐብሊክ ባለስልጣናት በሰጡት መግለጫ አንዱ አሜሪካዊ፣ ሌላው ሱዲናዊ የሆኑ ሁለት የተባበሩት መንግስታት ባለስልጣናት ከአራት የኮንጎ ዜጎች ጋር ማዕከላዊ ከሳ የክፍለ ሀገር ውስጥ መጥፋታቸውን አስታወቁ። በባለስልጣናቱ ገለጻ መሰረት አሜሪካዊው ማይክል ሻፕ ሱዲናዊው ደግሞ ዛሂዳ ካታላን የሚባሉ ሲሆን ጠላፊዎቹ እነማን እንደሆኑ እስካሁን አልታወቀም። ኒውዮርክ የሚገኘው የተባበሩት መንግስታት ድርጅት ባለሥልጣናት ሁለቱ የድርጅቱ አባላት መጠለፋቸውን አያረጋግጡም። ይሁንና መጥፋታቸውንና በፈረንሳይኛው ምህፃረ ቃል ሞኑስኮ የሚባለው በኮንጎ ዴሞክራቲክ ሪፐብሊክ የተባበሩት መንግስታት አረጋጊ ተልእኮ ፍለጋ ላይ እንዳለ ገልጠዋል። ከሞኖስኮ ተልእኮ አንዱ የኮንጎ መንግስት አገሪቱን ለማረጋጋት በሚያደርገው ጥረት እገዛ መስጠት ሲሆን ከ20 ሺህ ወታደሮችና ፖሊሶች በተጨማሪ ወደ ስምንት መቶ የሚሆኑ የውጭ ዜጎች በአባልነት ይገኙበታል። የማዕከላዊ ከሳይ ባለስልጣናት ጉዳዩን በምርመራ እንደያዙትም ታውቋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሦስት የእስያና ሩቅ ምስራቅ አገሮች ለሚያደርጉት ጉብኝት እየተንቀሳቀሱ ባሉበት በዚህ ሳምንት አሜሪካ ከሰሜን ኮሪያ ጋር ለሚኖራት ግንኙነት አዳዲስ አማራጮችን እየፈተሹ መሆናቸውን የዋሽንግተን ባለሥልጣናት እየተናገሩ ናቸው። ዩናይትድ ስቴትስ ደቡብ ኮሪያ ውስጥ እየተከለች ባለችው አወዛጋቢ የሆነው የሚሳይል መከላከያ ኃይል ምክንያት ከቻይና ጋር በገባችበት ውጥረትና በደቡብ ኮሪያ የቀውስ ፖለቲካ ነውጥ ምክንያት ቲለርሰን ብዙ ፈተና ሳያጋጥማቸው እንደማይቀር እየተነገረ ነው። የውጭ ጉዳይ መስሪያ ቤት ሪፖርተራችን ናይክ ቺንግ ዘገባለ ቆንጅታ እየታቀርበዋለች ለዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቲለርሰን ይህ በሀገራቸው ከፍተኛ ዲፕሎማትነት የመጀመሪያ የእስያ ጉብኝታቸው ነው። ሚኒስትር ቲለርሰን ጉብኝቱን የሚያደርጉት ፕሬዝደንቷ ተከሰው ከስልጣን የወረዱባት ደቡብ ኮሪያ በፖለቲካ ትርምት ውስጥ የምትገኝበት በዋሽንግተን የሚሳይል መከላከያ እቅድ የተነሳ ከቻይና ጋር ውጥረቱ እየተባባሰ ባለበት በዚህ ወቅት መሆኑ ነው። ሰሜን ኮሪያም በቅርቡ አከታት ላይ ተኮሰቻቸው አራት ሚሳይሎች ጃፓን ሰሜን ምዕራብ ጠረፍ ባህር ውስጥ ወድቀዋል። እናም የፒዮንግያንግ የኒውክሌርና የተወንጫፊ ሚሳይል እንቅስቃሴ የደቀነው ስጋት አንዱ ዋና አጀንዳቸው ይሆናል። የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ማርክ ቶነር ያስረዳሉ። የጦር መሳሪያ ሙከራዋን መቀጠሏና መርሃ ግብሯን ማጠናከሯ እጅግ አሳሳቢ ነው። ሌሎች አማራጮችን መዳሰስ የሚያስፈልገን ደረጃ ላይ ደርሰናል። የዚህ ጉዞ አንዱ ዓላማም ይኸው ነው። የሰሜን ኮሪያን ጉዳይ በተመለከተ መወሰድ የሚችሉ አዳዲስ አማራጭ እርምጃዎችን ለመዳሰስ በክልሉ ካሉ አጋሮቻችን ጋር እንወያያለን። ይሁን እንጂ ዋሽንግተን ከአመፀኛዪቱ ሀገር ጋር በግንባር ለመነጋገር ዝግጁ አትመስልም። ፒዮንግያንግ የሰሞኑ ባህሪዋ ሲታይ በቀጥታ የምንነጋገርበት ቦታ ላይ አይደለንም ብለዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ፒዮንግያንግን ለዚያ ባህሪዋ በምንም መልኩ አንሸልማትም ሲሉም አክለዋል። የሰሜን ኮሪያ መንግሥት በሰብዕና ላይ ወንጀል መፈጸሙን ጨምሮ በሚያካሄደው የመብት ረገጣ በዓለም አቀፍ የወንጀል ችሎት ፊት እንዲቀርብ አንድ የነጻ ጠበብት ቡድን ጥሪ እያደረገ ነው። ቡድኑ ዛሬ ለተባበሩት መንግሥታት ድርጅት የሰብአዊ መብት ካውንስል ባቀረበው ዘገባ አንድ የመንግሥታቱ ድርጅት ኮሚሽን ከሦስት ዓመታት በፊት የሰሜን ኮሪያ መንግሥት በሕዝቡ ላይ ስለሚፈጽመው ዘግናኝ ተግባር ዘገባ ማቅረቡ ይታወሳል። ይሁንና መንግሥቱ ይህን ተግባሩን ለማቆም የሞከረው ነገር ወይም ያደረገው ጥረት የለም ሲል ዘገባው ጠቁሟል። ዘጋቢያችን ሊሳሽ ላይን ከጄኔቭ የላከችልን ዘገባ አለ። አዳነች ውሳይ ታቀርባለች። የሰሜን ኮሪያ መንግሥት ካለፉት ሶስት ዓመታት ወዲህ በሕዝቡ ላይ በሰፊው የሚፈጸመውን የሰብአዊ መብት ረገጣ ለማቆም ያደረገው ሙከራ እንደሌለ ጠበብቱ ተናግረዋል። አንድ የተባበሩት መንግሥታት ድርጅት አጣሪ ኮሚሽን ከቅርብ ዓመታት ወዲህ የሰሜን ኮሪያ መንግሥት በሕዝቡ ላይ ስለሚፈጽመው ዘግናኝ ተግባር የመዘገበ ዘገባ አቅርቧል። የባንግላዴሽ ተወላጇ ጠቢብ ሳራ ሁሴን በሀገሪቱ በደል የሚፈጽሙትን ሰዎች ተጠያቂ የማድረጉ ጉዳይ በዋናነት የሀገሪቱ መንግሥት ግዴታ ነው ይላሉ። ሆኖም ይህ እንዳልተደረገ አክለው ገልጸዋል። በሀገሪቱ ነጻ የፍርድ ሥርዓት ባለመኖሩ ያለው አማራጭ ዓለም አቀፍ የወንጀል ችሎት ነው ብለዋል። በእንዲህ አይነት ሁኔታ ለዓለም አቀፍ ማህበረሰብ ጥሪ የምናቀርበው የኮሪያ ህዝባዊ ዲሞክራሲያዊ ሪፐብሊክ መንግስት በዓለም አቀፍ የወንጀል ችሎት እንዲዳኝ እንዲያመቻች ነው። ለወደፊት በወንጀል ለመከሰስ የሚያስችል መሰረት እንዲጣልም ምክረ ሀሳብ አቅርበናል። የተባበሩት መንግስታት ድርጅት ጠበብቱ ለወደፊት ወንጀል እንዳይፈፀም ለመከላከል የሚያስችል ጊዜያዊ አለም አቀፍ ችሎት እንዲመሰረትም ምክር ሐሳብ አቅርበዋል። በሀገሪቱ ያለው አስከፊ የሰብአዊ መብት ረገጣ በኮሪያ ባህረ ገብ መሬት አካባቢ በሰፈነው የውጥረት ሁኔታ ሊዋጥ ይችላል የሚል ስጋት እንዳላቸው በሰሜን ኮሪያ ላይ ልዩ ምርመራ የሚያካሂዱት ቶማስ ኦይጂ ኩንታና ጠቁመዋል። በፖለቲካና በወታደራዊ ክኖቶች ላይ የሚደረገው ትኩረት በሀገሪቱ ውስጥ የሚፈጸመው የሰብአዊ መብት ረገጣ ከካውንስሉ እይታ እንዳይርቅ ያስፈልጋል ይላሉ ልዩ መርማሪ። አያይዘውም ኩንታና በአራት እስር ቤቶች ያሉት 120 የሚሆኑ የፖለቲካ እስረኞች ለሶቆቃ ለግዳጅ ስራ እና ለመገደል የተጋለጡ መሆናቸው እንደሚያሳስባቸው አስገንዝበዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ መጋቢት 4 2009 ዓ.ም ምሽት ፕሮግራም ነው። ከአሜሪካ ድምፅ ራዲዮ ጣቢያ እየተከታተላችሁ ያላችሁት። የአፍሪቃ እግር ኳስ ኮንፌዴሬሽንን ለ29 ዓመታት የመሩት ኢሳ ሀያቱ አዲስ አበባ ካሉት ወይም አዲስ ብቅ ካሉት ይቅርታ፣ አህመድ አህመድ ከፍተኛ ፉክክር ገጥሟቸዋል። አዲስ አበባ በሚካሄደው ጉባኤ ኢትዮጵያ ድምጿን ለማን ነው የምትሰጠው? ኮረጆ የሚዘጋጀው ለዚህ ነው። በሚስጥር እንድንሰጥ ነው። ቀድመህ ልታሰጠን ነው አንተ እያሰብክ ያለው እና እኛ ቀድመን አንሰጥም። ሲደርስ ነው የምንሰጠው። የሰማችሁት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ጁነይዲ ባሻን ነው። ዝርዝሩ በስፖርት ፕሮግራም ይቀርባል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና የሚተነተኑበት የመጽሔት ክፍለ ጊዜ ደርሰናል። በቅድሚያም የዕለቱ አብይ ርዕስ አዲስ አበባ ውስጥ በተለምዶ ቆሼ ሰፈር እየተባለ በሚጠራው የቆሻሻ ማስወገጃ ስፍራ ላይ በደረሰው የመናድ አደጋ የሞተው ሰው ቁጥር ስድሳ አምስት መድረሱን የከተማይቱ ከንቲባ ድሪባ ኩማ ማምሻውን አስታውቀዋል። ከንቲባው ለመገናኛ ብዙሃን በሰጡት መግለጫ በአደጋው መሞታቸው የተረጋገጠው አርባ አምስቱ ሴቶች፣ ሀያው ወንዶች መሆናቸውን ተናግረዋል። በሌላ በኩል ግን እስካሁን የደረሱት ያልታወቀ ሰዎችን መፈለጉ እንደቀጠለ መሆኑን ይቅርታ፣ በሌላ በኩል ግን እስካሁን የደረሱበት ያልታወቀ ሰዎችን መፈለጉ እንደቀጠለ መሆኑን የፌዴራሉ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ አመልክተዋል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። በተለምዶ ቆሸተብሎ ተብሎ የሚጠራው የአዲስ አበባ ደቡብ ምዕራብ ክፍል በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ይገኛል። ለአመታት ሲጠራቀም የነበረው የከተማዋ ደረቅ ቆሻሻ ቁልል እስካሁን በትክክል ባልታወቀ ምክንያት መጋቢት ሁለት ቀን 2009 ዓ ም ከምሽቱ ሁለት ሰዓት አካባቢ ተደርምሶ ሰዎች ህይወት እንዳጠፋ ታውቋል። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤትን ጠቅሶ የኢትዮጵያ ብሮድካስት ኮርፖሬሽን ቴሌቪዥን በዛሬው በሰባት ሰዓት ዜና አወጃው ይህንን ያረጋገጠ ሲሆን ቪኦኤ በስፍራው ተገኝቶ መሰል መረጃዎችን ከፖሊስ ለማግኘት ያደረገው ጥረት በፖሊስ አለመተባበር ሊሳካ አልቻለም። የአደጋው ሰለባ ከሆኑ ቤቶች አጠገብ የሚኖሩና በዚሁ ስፍራም ከ28 ዓመት በላይ የቆዩ መሆናቸውን የገለጹልኝ አቶ ወረዳ ይግዛው የቆሻሻው ተራራ በተደረመሰበት ዕለት ያዩትን አስረድተውኛል። እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ሲገባ ግን ልክ ጮኸቱ ሌላ ነው የነበረው። ምንድን ነው ጮኸቱ በጣም ጮኸ፣ የሆነ ፍንዳታም ነበረው። ሹሎ ነው የወረደ ጠቅላላ። ከዛ ይሄነ ይሄነ የለም ጠቅላላ ነው ያዳፈነው። ይሄ ነው የነበረ ሁኔታው። ሌላ ሌላ አላውቅም። ከዛ በኋላ ወጣን ስናይ በዛ ዳር የነበሩ ልጆች ሁለት ልጆች ነበሩ እነሱ አስወጣናቸው። ከዛ በኋላ መልሰን ደግሞ እዛ የነበረው በዚህ ስንመጣ ጠቅላላ ቤቱ ምንም አይታወቁም። በቃ ምንም ቤት አይታይም። ጠቅላላ ቤት የሚባለው የለም። ላይን አፈሩ ነው በላይ ላይ ያለው አንድ ቤት አይታይም። በወቅቱ የነበረው ስለዚህ ይህን ይህነ ማለት ያለም ወደ ቤቶቹ ግን ወደ 16 ምናምን ቤት ነው የነበረው። ሌላው የአካባቢው ነዋሪና ስማቸውን ለመግለጽ ያልፈለጉ ሰው እንደሚሉት ከሆነ ደግሞ በአደጋው ምክንያት በሕይወት ሊደርስ የሚችለውን ጉዳት ለመገመት እንደሚቸገሩ ይናገራሉ። እኔ በሰዓቱ አጠገቡ አልቆምኩ። ችግሩ ከተከሰተ በኋላ ነው የወጣው። እኔ ክፍ ይላል፣ አሁን ከላይ ትንሽ ወጣ ይላል። ከእኔ በታች ብዙ ሰዎች አሉ። ግን አሁን አጠገብ የነበሩ ሰዎች እንኳን እርግጠኛ ነኝ ቆመው በዛ ጸ ያዩት ነገር የለም። ብቻ መሬቱ ለብሶ ያው አጠገባቸው ማፈር መጥቶ የቆሙት ናቸው። ሪስ ሉ የታወቀ እንጂ የለበሱት የሚታወቅ ነገር የለም። ጩኸቱ ሁሉ የተሰማ መሬት መጥቶ የነካቸው ሰዎች ግድግዳቸው ሲነካባቸው ነው የታወቀው እንጂ ከነሱ ወደዚህ ያሉት እንዳ ለብሶ ነው አሁንም ያለው። እርግጠኛ ነኝ እስካሁን በረዲዮ የሚወራውና ከአሁን በኋላ የሚወጣው ሁለት ፐርሰንት አሁን ከአንጓ የሚወጣ ነው የሚበልጥ። ለመሆኑ ምን ያህል ቤት ይኖር ነበር? ይሄ አሁን አፈር፣ አሁን ሻወር ቤት ምልህ ቤት ራሱ ማለት ነው። ሻወር ቤት ማለት ጫፍ ላይ ነው ያለች እሷን ለብሳ ነው ያለች። አሁን በጭራሽ ልጅ ማትታይ ሻወር ቤት ማለት ሻወር ቤት ማለት አሁን ሻወር ቤት ነው። ነዋሪዎቹም እዛው ናቸው። ብዙ ተከራይ ሁሉ አለ ውስጡ ላይ። እኛ መጥተን ነው እዛ ሻወር የምንወስድ። ከሻወር ቤቱ በጀርባ ራሱ ያለ ቤት ቁጠረው እሱ። እኔ ቁጥር ያልችለው። እኚህ የአካባቢው ነዋሪ እንደሚያስረዱት በአደጋው ምክንያት ለደረሰው ጉዳት ግምት መነሻ እየተደረገ የሚገኘው የመሬት ይዞታ ካርታ የነበራቸውን ቤቶች ነው። ይሁንና በአደጋው ምክንያት ሊያልፍ የሚችለው ሕይወት ከዚህም ይሰፋል ይላሉ። እንዳለ ራሳቸው የግል ካርታ አብዛኛው ካርታ ያለው ሰው በተባለኝ ተሞክሮ፣ ከዚህ በፊት በሰማሁት አንጻር አሁን ሻወር ቤቱ ራሱ ካርታ ያለው ነው። ግን አሁን ራሱ መንግስት በረዲዮ የሚያወራው ምን የሚለው ያ ካርታ ያለውን ነው እንጂ እኔ ቢጠውን አያውቁም። ለምን በሸራ እንደዚህ ወጥሮ ያለ ብዙ ሰው ነበር፣ ብዙ ሰው ማለት ነው። እና ይሄ ሁሉ አፈር የለበሰ ብዙ ሰው አልኩ፣ ነው እነሱን አይታወቁም በጭራሽ። አሁን ሸራ ቤት የነበረው አይታወቅም። አሁን የሚታወቀው ያ ካርታ ቤት የነበረ ሰው ብቻ ነው አሁን እየተፈለገ ያለው እንጂ ሸራ ቤት የነበረው አሁን እንዳውም ያልፈረሰ አለ፣ አሁን ያልደረሰበት ማለት ነው። ያ ራሱ እዚጋ ሸራ ቤት እንደነበረ አንተ ትገምተዋል። የቆሻሻውን ክምር በቅርበት ለተመለከተው በተደረመሰበት አቅጣጫ በትልቁና በረዥሙ እየተሰነጠቀ መሬት ይታያል። በአካባቢው የነበሩ ሰዎች ይሄ ራሱ የስጋት ምንጭ ነው ይላሉ። ይህን አንስቼ አደጋውን ለመከላከል ምን መደረግ እንዳለበት ለአቶ ግዛው ላቀረብኩት ጥያቄ የሰጡኝ ምላሽ ይህን ይመስል ነበረ። ተራራው የነበሩ ጨረቃ ቤት የምንለው የተሰርቶ የነበረ ነበሩ እነሱም ጭምር ነው የወረዱ ስለዚህ ምን ያህል ሰው እንዳለ ምን ያህል አለ እና አላውቀውም ገና ቤት ስላልደረሰ። ስለዚህ መንግስት ምንድነው መፍትሄ ያደ ማድረግ ያለበት የራሱን መውሰድ እርምጃ መውሰድ ነው። እንዴት እንደሆነ አሁን ይከለ ይከለ የምትለው ነገር እኮ የለም። ጠቅላላ የለም። ሰው ቤት የላቸው ምን የላቸው። አንድ ሰው ብቻ ይቀራል በባወራው ማለት ነው ስለዚህ ይህን እንግዲህ መንግስት እንዴት እንደሚያመቻች የራሱ ያመቻች። ይህን ያህል ሰው አለ የሚባለው ያደለም። ተመሳሳይ አስተያየት የሰጡኝና ስማቸውን ያልገለጹልኝ ነዋሪ ይህ ትምህርት ሊሆንን ይገባል ይላሉ። የተቆለለውን የቆሻሻ ተራራ በአጭር ጊዜ ማንሳት እጅግ አስቸጋሪ ሥራ እንደሆነ የሚገልጹት እኚው ሰው የዚህን አካባቢ ነዋሪዎች መንግሥት ወደ ሌላ ስፍራ ቢያሰፍራቸው እንደሚሻል ሀሳባቸውን ይሰነዝራሉ። ጓደኞች ሁሉም ነበር። አሁን እዚህ ውስጥ ከእኔ ጋር ስራ አብረን የምንሰራ ይኑሩ አይኑሩ አላቅም። አልተጠጋሁም። ስልካቸው ሁሉ አይሰራ። እንደዚህ አንዳንድ የምናመሽበት ቤት ውስጥ የምንተዋወቅ ልጆች ነበሩ የሉ። አሁን እኔ ያን ያን ለማየት ነው ስመጣ ግን አያስጠጉም በምንም ምንም አይነት ታሪክ ማለት ነው ስለዚህ አሁን ለሚቀጥለው አሁን ያ ተፈጥሮ ተፈጥሯል በቃ አሁን ድጋሚ ሌላ ሀገር እንዳይከሰት ለምን እሳት ነው የሚሰረስረው ከስርስር በክረምት ራሱ አይጠፋም ይሄ በቃ ጠፍቶ አያውቅም መቼ ይያያዝ መቼ አይታወቅም ጠፍቶ አያውቅም በክረምት ራሱ አይጠፋም አሁን ይሄ እዚህ መንስኤ ይመስለኛል እንደውም እሳቱ ነው ከስርስር በልቶት ገባህ አይደል ከስርስር ሄዶ በልቶት ይዞት ወረደ በቃ ያ ነው ይመስለኝ እንደኔ ከሆነ ማለት ነው ከዚህ በፊት በተለያዩ ጋዜጠኞች እንደተዘገበው ከሆነም ኑሯቸውን በቆሻሻው ክምር ላይ የመሠረቱ ሰዎች አሉ። ከተለያየ አቅጣጫ ቆሻሻ ተብለው ከሚጣሉ ቁሳቁሶች እንደገና ለጥቅም በሚውል ደረጃ ዕቃዎችን እያወጡ በመሸጥ ገቢም ያገኙ እንደነበረ እነዚሁ ዘገባዎች ያረጋግጣሉ። የመንግሥት መገናኛ ብዙሀን ዛሬ በየዘገባዎቻቸው እንዳስታውቁት ከሆነ በሕይወት የተረፉ ሰዎችን ለማዳን የሚደረገው ጥረት እንደቀጠለ እና የአካል ጉዳት የደረሰባቸው ሕክምና እየተሰጣቸው እንደሆነ ገልጸዋል። ይሁንና የአካል ጉዳት የደረሰባቸው ሰዎችን ቁጥር በግልጽ አላስታወቁም። ዘገባዎቹ እንዳሉት በአካባቢው ይኖሩ የነበሩ ሦስት መቶ የሚሆኑ ሰዎችን መንግሥት በጊዜያዊ መጠለያ አስገብቶ አስፈላጊውን እርዳታም እየሰጠ መሆኑና በዘላቂነት ለማቋቋም አስፈላጊውን ድጋፍ እንደሚያደርግ አስታውቀዋል። የአዲስ አበባ ከተማ ደረቅ ቆሻሻ በዚህ ዛሬ ቆሸ ተብሎ የሚጠራው ስፍራ መጠራቀም ከጀመረ ከአርባ ዓመታት በላይ እንደተቆጠሩ አንዳንድ ምንጮች ይጠቁማሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ እናመሰግናለን ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የደቡብ ሱዳን ሙርሌ ጎሳ አባላት ትናንት እሁድ ምሽት ላይ ኢትዮጵያ ጋምቤላ ክልል ውስጥ በአኝዋክ ማኅበረሰብ ላይ ጥቃት አድርሰውና ሰዎችም ገድለው መሄዳቸው ታውቋል። አጥቂዎቹ ሕፃናትን መጥለፋቸውና ቤት ማቃጠላቸውም ተነግሯል። ጽዮን ግርማ ዝርዝር አላት። ጋምቤላ ክልል በአኝዋክ ዞን በሁለት ወረዳዎች ላይ ከደቡብ ሱዳን በመጡ የሙርሌ ታጣቂዎች በተፈጸመ ጥቃት በትላንትናው ምሽት ብቻ 11 ሰዎች መገደላቸውን፣ ሶስት ሰዎች ቤታቸው ውስጥ እንዳሉ መቃጠላቸውን፣ ሕፃናት ደግሞ ተጠልፈው መወሰዳቸውን ጉዳዩን በሚገባ ተከታትለናል፣ መረጃ አለን ያሉ በውጭ ሀገር የሚገኙ የጋምቤላ ዲሞክራሲያዊ ጥምረት ግንባር የቅስቀሳና ፕሮፓጋንዳ ኃላፊ አቶ ኦመድ አቡርታት ለአሜሪካ ድምጽ ተናገሩ። ችግሩ እየተፈጠረው በሁለት ወረዳዎች ነው። ጋምቤላ ክልል አካባቢ ጎግ እና ጆሪም ባሉ ወረዳዎች ናቸው የተፈጠሩት። ከዚህ በፊት በተደጋጋሚ ብዙ ያኛ ዜጎች በሙርሌ ዝግናኝ ግድያ ሲፈጸም ቆይተዋል። ከትናንት ጊዜ ጀምሮ ደግሞ ወደ ጎግ አካባቢ ኡባ የምትባል ቦታ ቀበሌ ገበሬ ማህበር እነዚህ የደቡብ ሱዳን ታጣቂዎች በምሽት በመምጣት ከባድ ጥቃት ተፈጥረዋል እና ባለኝ መረጃ ቡ አካባቢ የታገቱት ህጻናት ሀያ ሰባት ይደርሳሉ ሶስት ደግሞ ተቃጥለዋል። ቤት ውስጥ ተገኝቶ ተቃጥለዋል። ባለው መረጃ መስረት አስራ አንድ ሞተዋል። ያልተገኙ ሰዎች ይኖራሉ። ምናልባት ሞቶት ሊሆን ይችላሉ። ይህንኑ በተመለከተ የጋምቤላ ክልል ባለስልጣናትን ለማግኘት ከፍተኛ ጥረት ብናደርግም ፕሬዝዳንቱን አቶ ጋትላክ ቶትን ጨምሮ ስብሰባ ላይ እንደሚገኙ ተነግሮናል። የክልሉ ርዕሰ መስተዳድር የካቢኔ ጉዳዮች ኃላፊ አቶ አዲስን ለአጭር ደቂቃ አግኝቼ አነጋግሬያቸው ነበር። ትናንትና ሞርሌ ጥቃት ላይ ወደ ሀያ ሁለት ህጻናት ነው ወሰደ የተባለው ቤቶችን አቃጥሏል። አስራ ሁለት ሰዎችን ገለዋል። አቶ አዲስ ለተጨማሪ መረጃ መልሼ እንድደውል የነገሩኝ ሲሆን አቶ አዲስንም ሆነ ሌሎቹን የክልሉን ባለስልጣናት ለማግኘት ከፍተኛ ጥረት ባደርግም ስብሰባ ላይ ናቸው በመባሉ ሳይሳካልኝ ቀርቷል። የጋምቤላ ዲሞክራሲያዊ ጥምረት ግንባር የቅስቀሳና ፕሮፓጋንዳ ኃላፊው አቶ ኡመድ አቡርታት እንዲህ ያለው ጥቃት ተደጋጋሚ መሆኑን ገልጸው መንግስት ዜጎቹን የመጠበቅ ኃላፊነት ነበረበት ይላሉ መንግስት ይህ ችግር ለመቅረፍ ፈቃደኛ ሆኖ ስላለ ነው እንጂ መንግስትማ አቅም አለው። ኢትዮጵያ የመሰለ መንግስት አቅም አለው የመቆጣጠር አቅም አለው እንኳን ከአገር አገር ምንድን ነው በአፍሪካ ደረጃ የምታወቅ መንግስት ነው። እንግዲህ በውትድርና በጣም ኤክስፒሪንስ ያላቸው መንግስት ነው እና ፍላጎት የለም ይህን ችግር ለመቅረፍ ምክንያቱም አኛዋክ በጅምላው ጋምቤላ ክልል በአጠቃላይ በዘር በ የአኛዋክ ዘር ከዛ አካባቢ እንዳይገኝ ነው ፍላጎት አላቸው መንግስት ለምሳሌ ከትናንት ጊዜ ጀምሮ ወግ አካባቢ የተፈጠረውን ጥቃት ቦ አካባቢ ቀበሌ ገብረ ማይበር ክኝዶ ወና ከተማ በጣም ከአስር ኪሎ ሜትር የማንስ ቦታ ነው እና ይሄ ሁሉ ከባድ በቃ ህዝብ ጨፍጨፈን ሲደረግ የመንግስት ታጣቂዎች ነበሩት መከላከያን ሰራዊት ነበሩት። አይ ይሄ ነገር ከኛ አቅም በላይ ነው እና ለሚመለከተው አካል እናቀርባለን የሚል ነው ነገር ግን መንግስት ከፍተኛ ኃላፊነት ይኖረዋል። መከላከያ ሰራዊት ማለት አገሪቷን ከውጭ የሚመጡ ጥቃቶች ለመከላከል ነው ዋናው ተግባሩ እና ኃላፊነት የጎደለው መንግስት ነው ብዬ አስባለሁ። ምክንያቱም ይህ የመሰለ ዘግናኝ ግድያ አንድ ጊዜ አይደለም የተከሰተው፣ በተደጋጋሚ የተፈጠረው ችግር ነው። ከአንድ ወር በፊት የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ ኦኬሎ ኦማንን ለአሜሪካ ድምጽ ሲናገሩ ከመስከረም ወር ጀምሮ በደረሱ ጥቃቶች አስራ ስድስት ሰዎች ሲገደሉ ከአስራ ሁለት ህጻናት በላይ ታግተው መወሰዳቸውን ገልጸው ነበር ከዚህ ቀደም ታግተው ወስደው ከነበሩት 200 ህጻናትም 57ቱ እስካሁን እንዳልተመለሱ ተናግረው ነበር። ይህ ቁጥር የሚያሳየው እስካሁን ያልተመለሱት ህጻናት 57 ባለፈው ዘገባችን ያቀረብ ነው 12 ህጻናትና አሁን ደግሞ በትላንትናው ምሽት ተወስደዋል የተባሉት 22 ህጻናትን ሲጨምር ከ91 ህጻናት በላይ በሙሩሌ ጎሳዎች ታግተው መወሰዳቸውን ያሳያል። አቶ ኡመድ ይህ የሚያሳየው ድንበሩን እንደማይጠበቅና የጋምቤላ ህዝብ ህጻናት መጫወቻ እየሆኑ መምጣታቸውን ያሳያል ይላሉ። ምክንያቱም ህጻናቱ ተወስደው እዛ ለሙሩሌ ጎሳ አባላት ከብት እንዲጠብቁና ያለ ዕድሜያቸው በግዳጅ እንዲዳሩ ይደረጋሉ ይላሉ። የደቡብ ሱዳን የሙርሌ አባላት ትጥቅ አላቸው፣ ኢትዮጵያውያን የአኟዋክ ማህበረሰብ አባላት ደግሞ ትጥቅ የላቸውም ይላሉ። በዚህ አካባቢ እየደረሰ ያለው ጥቃት በየዕለቱ እየቀጠለ እንደሆነና የአካባቢው ማህበረሰብ የሚያደርገው ነገር እንደጠፋበት ስማቸውንና ማንነታቸውን እንዳንጠቅስ የጠየቁን አንድ የአካባቢው ነዋሪ ለአሜሪካ ድምጽ ተናግረዋል። ጽዮን፣ እናመሰግናለን ለዘገባው። ወደ ተከታዩ ዘገባ እናልፋለን። የአስቸኳይ ጊዜ አዋጁን ተከትሎ ለወራት እስር ላይ የቆየው ጋዜጠኛና የኢንተርኔት አምደኛው አናኒያስ ሶሪ ዛሬ ተለቋል። በተመሳሳይ ክስ አብረው የታሰሩት ጋዜጠኛና የኢንተርኔት አምደኛ ኤልያስ ገብሩና የአንድነት ፓርቲ የቀድሞ አባል ዳንኤል ሽብሩ እስካሁን አልተለቀቁም። በዚህ ጉዳይ ላይ አሉላ ከበደ ማምሻውን አናንያ ሶሪን በስልክ አነጋግሯል። አናንያ ሶሪ፣ ከሦስት ወራት በላይ እስር በኋላ ዛሬ ተለቀሃል። በቅድሚያ እንኳን ከእስር ወጥተህ ከቤተሰብህ ለመቀላቀል በቃ እንኳን ያገናኘን። አናንያ እስኪ ከሙያ አጋር ኤልያስ ገብሩና እንዲሁም ከቀድሞ የአንድነት አመራር አባል ዳንኤል ሽበሺ ጋር የታሰራችሁበትን ሁኔታ ለምንና እንዴት እንደታሰርክና የተሰጠ ምክንያት ካለም አሁን ከስር የተለቀክበትን ጨምረህ በአጭሩ ግለጽልን። እሺ፣ የታሰርነው ህዳር ስምንት ቀን ነው። እኔ ብቻዬ ነበረ የነበርኩት። ኤልያስ ገብሩ ደግሞ ከጓደኛችን የቀድሞ የአንድነት ፓርቲ አባል የነበረው ዳንኤል ሽበሺ ከእሱ ጋር ነበሩ። ሁለቱን ደግሞ አንድ ላይ ነበረ የተያዙት። አራት ወር ሊሞላው አራት ቀን ሲቀረው እኔ ዛሬ ድንገት ተፈትቻለሁ። እንግዲህ የነበረው ነገር አንድ ሶስት ቀን ያህል በገርጂ ፖሊስ ጣቢያ እስር ቤት ነበርን። ለየብቻ በአንዳንድ ክፍል ውስጥ ሆነን ለሶስት ቀን ቆየን። ከዛ በኋላ ወደ ቦሌ መምሪያ በተለምዶ ኮከብ ህንፃ ወደሚባለው እዛ ነበር የተወሰድነው። እዛ ቃል እንድንሰጥ ተደረገ። የተጠረጠርንበት ክስ ተነገረን። አናንያ፣ ምን ነበር የተጠረጠራችሁበት ወንጀል? እስኪ አስታውሰን። እንግዲህ ተጠርጥራችኋል ተብሎ የተነገረን ሕገ መንግስታዊ ሥርዓቱን ለመናድ ኦነግና ግንቦት ሰባት ከሚባሉ ድርጅቶች ጋር ግንኙነት በመፍጠር ተንቀሳቀሳቸዋል ምናምን የሚል ነው። እኛ ደግሞ በጋዜጠኝነት የስንሰራ ይኖርናል እንጂ ተልኮ ተቀብለን የምንቀሳቀስ አደለንም። ስለዚህ ይህን የተጠረጠርንበት ወንጀል አልፈጸምም ስንል ቃል ሰጠን። አሻራ ተቀበሉ፣ ፎቶ አነሱ፣ ቪዲዮ ምናምን ቀረጹ። ከዛ በኋላ ዞር ብለውም የጠየቀን የለም። ዝም ብለን የተቀመጥ ነው። ምርመራውም ሂደት ያው እንደ በቁም ነገር ከልብ ለማጣራት የመፈለግ ሳይሆን የሆነ ሰበብ ሰጥቶ ለጊዜው ለማቆየት የተፈለገ ነበር የሚመስለው ከምርመራ ሂደቱም አከናወን አኳያ ምክንያቱም የምር እነሱም ያንን ነገር ከልብ አምነውበትና ተቀብለውት ሳይሆን ያው ማቆያ ሰበብ ስለሚያስፈልግ ያን ሰበብ ሰጥተውን አቆይተውን ነበረ። ሶስታችንም ቦሌ መምሪያ አንድ ላይ ነው የታሰርነው የነበረው። አልፎ አልፎ ያው በአጋጣሚ የአስቸኳይ ጊዜ አዋጁ መርማሪ ቦርድ የሚባል የተቋቋመ አለ እነሱ ጎብኝተውን ነበረ በአንድ ወቅት እዛ ላይም ያው እንደ መጠነኛ ስብሰባ ነገር ተደርጎ የነበሩትን ችግሮች አዋጁ ያው ግለሰቦችን በቂም በቀ ማጥቂያ መንገድ እንደሆነ ፈጻሚው ደግሞ አካል የአዋጁን መንፈስ በትክክል ባለመረዳት ጉቦ መበያ ጭምር እያደረጉት እንደሆነና በተለያዩ አስቂኝ ምክንያቶች ሁሉ የገቡ ሰዎች እንደነበሩ እነዚህ እነዚህን አነሳን ላቸው አዛውንቶች ነበሩ። አከራይታቸዋል ተብሎ ቤት ሲከራይ ለፖሊስ ጣቢያ ማሳወቅ አለበት ሲል ነገር ስላለ ያንን አላደረጋችሁም በሚል የተያዙ ነበሩ። የአእምሮ ህሙማን ነበሩ። እነሱን መታሰር እንደሌለባቸው አነሳን። የሕክምና ወረቀት ያላቸው ጭምር ካለ መጠን በታች የሆኑ የአስራ አራት የአስራ ስድስት አመት እድሜ ታዳጊ ህጻናት ጭምር ታስረው ነበር። እሱንም አነሳን። ለሱ ቶሎ እንዳደረጉ በሁለተኛው ቀን ይመስለኛል ካልተሳሳት፣ እነሱ እንዲፈቱ ተደረገ። አያያዛችን ላይ እንፈልጋለን አሉ። በደህንነቶች የሄድኩት ኤልያስ ገብሩና ዳንኤል ሽበሺ ግን ሲያዙ እንዲህ ትንሽ ወከባዊ መፍጠር መሳሪያ ውጥተው ደግ ነው። ዳንኤል ሽበሺ ላይም ድብደባ በማድረስ ጣቢያ ሲደርስ እንዲህ እንዲ አይነት የመብት ጥሰቶች ነበሩ። ያን ይመስል ነበር እንግዲህ የተያዝንበት ሁኔታ። አናንያ የአስቸኳይ ጊዜ አዋጁ ድንጋጌዎች የሚፈጥሩትን የተለየ ሁኔታ ቀርበሃል። በጭብጥ ደረጃ ግን በጥርጣሬ ተይዛችኋል ከሚለው ባሻገር ባለፉት አራት ወራት የሚጠጋ ጊዜ እስራችሁ ፍርድ ቤት ቀርባችሁ በዚህ ክስ ነው የተወነጀላችሁት ራሳችሁን ተከላከሉ ተብላችሁ ማስረጃ የተቆጠረባችሁ እናንተም ያን ክስ ተረድታችሁ መልስ የሰጣችሁበት ሁኔታ የክስ ሂደት ነበረ? ምንም የክስ ሂደት የለም። አዋጁ ላይ ያው በግልጽ እንደደነገጉት የተለያዩ ሀሳቦችን በሚዲያ ማሰራጨት እንደዚህ የሚል ክልከላ ተቀምጧል። ስለዚህ ያንን ደግሞ ኢፍትሐዊ ህግ ነው ብለን እናስባለን። ዜጎችን የመናገር ሀሳባቸውን የመግለጽ መብት ይገድባል ሀሳብ ደግሞ ካልተገለጸ መፍትሄ አይመጣም ብለን በጽኑ እናምናለን። ስለዚህ በማንኛውም ሁኔታ እኛ ሀሳቦቻችንን እንገልጻለን። እነሱ ደግሞ ያንን ማድረግ በዚህ አዋጅ ክልክል ነው ብለው ስላስቀመጡ ያንን ሊታገሱ አይችሉም። እነሱ አዋጁም ስለሚፈቅድላቸው እነሱም እኛም የምናውቀው የተለየ ህገወጥ ስራ እንዳልሰራ ነው። አናንያ ሶሪ ከሶስት ወራት በላይ ጊዜ ከእስር ቆይታ በኋላ ዛሬ ከእስር ተለቀሃል። ቀጣይ የሙያም ሆነ የሕይወት ምዕራፎች የተሻለ እንደሚሆኑ ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እኔም እግዜር ይስጥልኝ። እናመሰግናለን አሉላ። በነገራችን ላይ አሉላና አናንያ ያደረጉት ቃለ ምልልስ ሰፋ ያለ ነው። ሙሉውን ቃለ ምልልስ ከዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ደግሞ ከፌስቡክ ገጻችን አት ቪኦኤ አምሐሪክ ብላችሁ ማግኘት ትችላላችሁ። አሁን ስቱዲዮ ከገባን የደረሰን አንድ ዜና ለአዲስ አበባ ላይ ሰሞኑን ከትናንት በስቲያ የደረሰውን አደጋ አስመልክቶ የሰብአዊ መብቶች ተሟጋቹ ድርጅት አምነስቲ ኢንተርናሽናል ያወጣው መግለጫ ነው። የቆሻሻ ክምር አዲስ አበባ ላይ ተደርምሶ ሕይወታቸው ስላለፈ ከ60 በላይ ኢትዮጵያውያን የኢትዮጵያን መንግስት ተጠያቂ አድርጓል። አምነስቲ ለዚህ ሊወገድ ይችል ለነበረ ላለው ከፍተኛ ቀውስ ሙሉ በሙሉ ተጠያቂው የኢትዮጵያ መንግስት ነው፤ መንግስት የቆሻሻ ማከማቻው ሙሉ መሆኑን እያወቀ መጠቀሙን ቀጥሏል። በብዙ መቶዎች የሚቆጠሩ ሰዎች በአካባቢው ሲኖሩም በቸልታ ሲመለከታቸው ነበር ብለዋል። የአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የግሬት ሌክስ ወይም የታላላቁ የታላላቆቹ ሀይቆች አካባቢ ዳይሬክተር ሙቶኒ ዋኔድኪ ሴቶችና ህጻናትን የጠቀለሉት እነዚህ ሰለባዎች በዚህ አደገኛ ስፍራ ከመኖር የተለየ ምርጫ ያልነበራቸው ናቸው ብለዋል ዋኔኪ። መንግሥት እስካሁን የት እንደደረሱ ያልታወቁትን ፈልጎ ማግኘት መኖሪያ እንዲሰጣቸው በማግኘት መኖሪያ እንዲሰጣቸውና ለቆሻሻው ክምር መደርመስ ምክንያት የሆነውን አጣርቶ ለጥፋቱ ኃላፊ የሆኑትን ባለሥልጣናት ለፍርድ እንዲያቀርብ አምነስቲ ኢንተርናሽናል አሳስቧል። ክቡራትና ክቡራን አድማጮች፣ የመጽሔቱ ክፍለ ጊዜ ይቀጥላል። ወደ መጨረሻው የመጽሔት ርዕስ እናልፋለን። ወደ ዩናይትድ ስቴትስ ፖለቲካ ይወስደናል። የቀደሙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በስልጥ አንድ ዘመናቸው ማብቂያ ወራት ኒውዮርክ በሚገኘው ሕንፃዬ ላይ ባሉ የስልክ መስመሮች ላይ ጠለፋ ፈጽመው ሰልለውኛል ሲሉ የአሁኑ ፕሬዚደንት ዶናልድ ትራምፕ ሰሞኑን ያሰሙት ክስ የሚያስደግፉበት ማስረጃ በአፋጣኝ እንዲያቀርቡ የሀገሪቱ እንደራሴዎች ጉትጎታቸውን እያጠናከሩ ናቸው። የሪፐብሊካን ፓርቲውም የዴሞክራቲክ ፓርቲውም አባላት የሆኑት እንደራሴዎች ይህንን ጥያቄ ያቀረቡት ሩሲያ በአሜሪካ ምርጫ ውስጥ እጆቿን ጣልቃ አስገብታለች የተባለበትን ውንጀላ ለመመርመር በተወካዮች ምክር ቤት ውስጥ የማኝነት ቃሎችን ዛሬ መስማት ከመጀመራቸው በፊት ነው። ጥያቄያቸውን እያሰሙ ካሉት መካከል የተወካዮች ምክር ቤቱ የህግ መወሰኛ አባል ሪፐብሊካኑ ጃን መኬን፣ እንዲሁም አንጋፋውን ደራሴና የህግ መምሪያው የስለላ ወይም የመረጃ ጉዳዮች ኮሚቴ ሊቀመንበር የሆኑት ዴሞክራቱ አደም ሺፍ ይገኙበታል። ፕሬዚደንቱ ላሰሙት አስደንጋጭ አሉ ሺፍ እንዲያውም ክው የሚያደርግ ነው ያሉት። እንደራሴዎቹ የተናገሩት ቃል በቃል ሲተረጎም ክስ የአሜሪካ ህዝብ በቂ መረጃ ሊያገኝ ይገባል ብለዋል። ፕሬዚደንቱ በኒውዮርኩ የዘመቻቸው ጠቅላይ ጽህፈት ቤት ላይ ያሉትን አይነት የወንጀል አድራጎት የሆነ ጠለፋና ስለላ ይካሄድም አይካሄድ የፕሬዚደንቱ የቅርብ ክበብ አባላት ላይ ግን ፍተሻ መካሄዱን እንደራሴዎቹ ማረጋገጥ ይፈልጋሉ። ይህንን የብዙዎችን ቀልብ ድንገት የናጠ ክስ ፕሬዚደንቱ ለምን እንደተናገሩ ለማወቅ ዋይት ሀውስ ቤተ መንግሥት አንዳች መረጃ ከመስጠት እንደተቆጠበ ነው። የቤተ መንግሥቱ ቃል አቀባይ ሻውን ስፓይሰር ለጋዜጠኞች እንዲህ ብለዋል። ማስረጃ ይኖር እንደሆነ እየጠየቃችሁ ነው ብለዋል ሻውን ስፓይሰር። ገና ባልተጀመረ ምርመራ ሪፖርት ይዘት ምን ሊሆን እንደሚችል ባልታወቀ ጉዳይ መደዳውን ስለሚቀመጡ የመላምት ፍርዶች መናገር አልፈልግም። ያ ስራ እንደተጠናቀቀ በተገቢው ሁኔታ መልስ እንሰጣለን ብለዋል። ዲሞክራቱ እንደራሴ ኤልጃ ከሚንግስ ግን የፕሬዚደንቱ የትዊተር ዘመቻ እንደማይጥማቸው እየተናገ ሲናገሩ ነው። በትዊተር በሚያሰራጯቸው መልእክቶች ላይ መጠንቀቅ ይኖርባቸዋል ብለዋል ትራምፕ ከሚንግስ ምክር ሲሰጧቸው፣ ይልቅ ትዊት ማድረጋቸውን ቀነስ አድርገው አመራር መስጠታቸው ላይ ቢያተኩሩ የሚሻል ይመስለኛል። የትራምፕ ውንጀላዎች ከእውነት ጋር የማይጣጣሙ ከሆነ መዘዝ እንደሚኖራቸው ሊያውቁ ይገባል ይላሉ እንደራሴው ሺፍ። if 6 months from now the president should say that iran is cheating on the nuclear agreement uh, if he says that what answer. nuclear ችግሩ የባሰ ይሆናል ብለዋል። ምክንያቱም ሰው ያምናቸዋል ወይ ፕሬዚደንቱን የሚል ጥያቄ ያስነሳል። አሜሪካውያን የዓለም ሕዝብ ያምኗቸዋል ወይ? ያኔ ነው እውነተኛው ዓለም አቀፍ ችግር የሚነሳው ብለዋል ሽፍ ክቡራትና ክቡራን አድማጮች በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅት ነው እየሰማችሁ ያላችሁት። ሶስት ሰዓት ከሰላሳ አምስት ደቂቃ ነው አዲስ አበባ ላይ። በነገራችን ላይ ወደ አዲስ አበባ ለምትን ወደ ዋሽንግተን ዲሲ፣ ወደ ሺካጎ፣ ወደ ኒውዮርክ አካባቢ ለምትንቀሳቀሱ መንገደኞች የሰዓት ለውጥ አለ። በአዲስ አበባና በዋሽንግተን መካከል የሰባት ሰዓት ልዩነት ብቻ ነው አሁን ያለው። በዛ ላይ በጣም ብርድ ነው ሰሞኑን። ዛሬ ጀምሮ ብረዶ ይጥላል። ስለዚህ ይህንን መረጃ እንድታገኙ እንፈልጋለን። ወደ ሙዚቃ እናልፋለን። ለምሽቱ የመረጥላቸው ሙዚቃ እንሆ ጀምሯል። የሙሉቀን ቀን መለሰ ፍቅሯ ቀለለስ ስልሷን አዘዘብኝ ልታንገላታይ ነው ወይዳይ The the being, the you to the bird Miss <muchas> ሉ ቀን እናመሰግናለን። እስቲ ጊዜ ካገኘን ደግሞ ጨመር አድርገን እናሰማችኋለን። በነገራችን ላይ አዲሱ ቅድም አስተዋውቃል የዚህን ዘፈን ርዕስ። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ መደበኛ ስርጭታችን ነው። የፕሮግራሙ መሪ ንጉሡ ታምሬ ነው። የምናስተናግዳችሁ ሰሎሞን አባተና አዲሱ አበበነን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር ልናልፍ ነው። ሰሎሞን ክፍሌ እያዘጋጀ የሚያቀርበው ስፖርት፣ እንደ ምናምሽታችሁልኛል። የተከበራችሁ አድማጮቼ፣ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የተመሠረተበትን ስልሳኛ ዓመት በዓል በአዲስ አበባ ለማክበር እየተዘጋጀ ነው ለ29 ዓመታት በኃላፊነት የቆዩትን ኢሳ ሐያቱን በከፍተኛ ሁኔታ የሚፎካከሩ እጩ ብቅ ያሉበትን ምርጫም ያካሂዳል። በአትሌቲክስ ሩጫ ውድድር ሄለን በቀለ በባርሴሎና፣ ጉዬ አዶላ በሮም ኦስቲያ ማራቶን አሸንፈዋል። የእግር ኳስ ዜናም አለን። አብራችሁን ቆዩ። እንዳልኩት አዲስ አበባ ስልሳኛውን ዓመት ካፍ የተመሠረተበትን በዓል ለማክበር በዝግጅት ላይ ናት። የኮንፌዴሬሽኑን መሪ ምርጫም አካቶ እስክንድር ፍሬው ተከታዩን አጭር ዘገባ አድርሶናል። አዲስ አበባ እንግዶቿን እየተቀበለች ለአህጉራዊ ጉባኤ እየተዘጋጀች ነው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ስልሳኛ ዓመት የመስረታ በዓሉን የአህጉሪቱ መዲና በሆነችው ከተማ ያካሂዳል። 39ኛ ጉባኤውን በማድረግም ፕሬዝዳንትና የስራ አስፈጻሚ ኮሚቴ አባላት ይመርጣል። ኮንፌዴሬሽኑን ለ29 ዓመታት የመሩት አንዳንድ ጊዜም ብቻቸውን እየተወዳደሩ ሲያሸንፉ የቆዩት ካሜሩናዊው ኢሳ ሀያቱ ጠንክር ያለ ተፎካካሪ እንደመጣባቸው የታየ ነው። ተፎካካሪያቸው የሆኑት የማዳጋስካር እግር ኳስ ፌዴሬሽን ፕሬዚዳንት አህመድ አህመድ የበርካታ የአፍሪካ ሀገሮች ድጋፍ እንዳላቸው እየታየ ነው። ድምጻቸውን ለእርሳቸው እንደሚሰጡ በአደባባይ እየተናገሩም አሉ። የጉባኤው አዘጋጅ ኢትዮጵያ ግን ድምጿን ለማን እንደምትሰጥ ውሳኔ ላይ ብትደርስም ያንን ይፋ አላደረገችም። በጊዜው ድምፃችንን እንሰጣለን ያሉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ጁኔይዲ ባሻ ለአሜሪካ ድምጽ ሲናገሩ፣ ኮረጆ የሚዘጋጀው ለዚህ ነው። በሚስጢር እንሰጥ ነው። ቀድም ልታሰጠ ነው። አንተ እያሰብክ ያለው እና እኛ ቀድመን አንሰጥም። ሲደርስ ነው የምንሰጠው። መናገርም ይቻላል። ብዙ የሚጎዳ ነገር ሆኖ አይደለም። ግን እንዳስጠለካስተናገድ አይመችም። ምክንያቱም አገሮች የተከፋፈሉ አቋም እያዙ ስለሚመጡ፣ የአንደኛ ሆነ ስትናገር፣ ያንተን አስተናጋጅነት ማዕከላዊነት ይቀንሳል። እንደ አውሮፓውያን አቆጣጠር የፊታችን ረቡዕ መጋቢት 15 የካፍ 60ኛ ዓመት በዓል ይከበራል። በማግስቱ ሐሙስ ደግሞ ጉባኤ ይካሄዳል፣ ምርጫም ይደረጋል። ከኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ጁነይዲ ባሻ ጋር ካደረኩት ቃለ ምልልስ ሰፋ ያለውን ክፍል በሌላ ዘገባ ይዤ መለሳለሁ። አመሰግናለሁ እስክንድር። የአትሌቲክስ ሩጫ ስፖርቱን ዜና እናስከትል። የ23 ዓመት ዕድሜ ያላት ሄለን በቀለ በትላንቱ የባርሴሎና ማራቶን በ2 ሰዓት 25 ደቂቃ ከ04 ሴኮንድ ቀድማ በአንደኝነት ስታጠናቅቅ ከራሷ ፈጣን ጊዜ ላይ ከአራት ደቂቃዎች በላይ ላጭታና ባለፈው ዓመት ከተመዘገበው ከኮርሱ ሬኮርድ ላይ ደግሞ 22 ሴኮንዶችን አንስታለት ነው። በወንዶቹ በአስደናቂ ሁኔታ ያሸነፈው ኬንያዊው ጆና ኪፕኬሞይ ቼሱም ይባላል። 208 56 ነው ጊዜው። ድሉም የመጀመሪያው ሆኖ ተመዝግቦለታል። በባርሴሎናው ማራቶን የሴቶቹን ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ኬንያዊቷ ጆርጂና ሮኖ ነበረች። የኢትዮጵያ አትሌቶች በሄለም በቀለ እየተመሩ ከአንደኛ እስከ አራተኛ ያለውን ቦታ ወስደዋል። ሁለተኛ መለሰች ጸጋዬ በየነ፣ ሦስተኛ አበራሽ ፈይሳ ሮቢ፣ አራተኛ መሠረተ ዓለሙ ሆነዋል። በወንዶቹ ከአንደኛ እስከ አምስተኛ ያለውን ስፍራ የወሰዱት ደግሞ የኬንያ አትሌቶች ሆነዋል። ወደ ሮም ኦስቲያ ግማሽ ማራቶን ዜና ስንዘልቅ እዚያም በወንዶቹ የኢትዮጵያ በሴቶቹ ደግሞ የኬንያ አትሌቶች ያሸነፉ መሆናቸውን እናገኛለን። ጉዬ አዶላ በ59 ደቂቃ ከ18 ሴኮንድ ቀድሞ ሲያጠናቅቅ ጀስቲን ካንጎጎ ከኬንያ 59 ከ31 በሁለተኛነት ገብቷል። በሴቶቹ ያሸነፈችው ግላዲስ ቼሮኖ በመሮጫው ጎዳና ግራና ቀኝ ከነበረው ተመልካች ከፍተኛ ድጋፍ የተቸረኝ በመሆኑ ተደስቻለሁ ብላለች ለቦስተን ማራቶን በዝግጅት ላይ ናት። 10701 ገብታለች። ትላንት ሁለተኛዋም ኬንያዊ ናት። አንጄላ ታኑይ ትባላለች። ከ42 ሴኮንድ በኋላ ስትመጣ ሦስተኛዋ የኢትዮጵያ አትሌት አሰለፈች መርጊያ በ10846 አጠናቃለች። ለሌላ የአትሌቲክስ ዜና እንደገና ወደ አዲስ አበባ መልሳችኋለሁ። ገዛኝ ጾ መስቀል መስመር ላይ ነው። ገዛኸኝ፣ አያይዘህ የእግር ኳስ ስፖርቱንም ዜና ብታቀብለን አመሰግናለሁ። አመሰግናለሁ ሰለሞን። ታላቁ ሩጫ በኢትዮጵያ ከሚያከናውናቸው አስራ አንድ የሩጫ ውድድሮች መካከል አንዱ አምስት ኪሎ ሜትር የሴቶች የጎዳና ሩጫ ነው። ይኸው ለአስራ አራተኛ ጊዜ የተደረገው ዓመታዊ የሴቶች አምስት ኪሎ ሜትር የጎዳና ሩጫ ትናንት አዲስ አበባ ውስጥ በታላቅ ድምቀት ተካሂዷል። በሩጫው ለመሳተፍ ከተመዘገቡት አስራ አንድ ሺህ ሴቶች ውስጥ አስራ አራት ሴቶች አምባሳደር ሲሆኑ ሁለት መቶዎቹ ደግሞ በክለብና ከግል የተውጣጡ ተወዳዳሪ አትሌቶች መሆናቸውን የታላቁ ሩጫ አዘጋጆች ገልጸዋል። በርካታ ተተኪ ወጣት አትሌቶች በተሳተፉበት በዚሁ የጎዳና ሩጫ እጅግ አስጠራሽ ፉክክር ታይቶበታል። በዋና አትሌቶች መካከል አትሌት እጅቱ አዝመራው ርቀቱን አስራ አምስት ደቂቃ ከአምሳ ሶስት ሴኮንድ በሆነ ጊዜ አንደኛ ሆና ስታሸንፍ አትሌት አበባ እጅጉና አትሌት ምህረት ተፈራ በጥቂት ሴኮንዶች ልዩነት ተከታትለው ሁለተኛና ሶስተኛ ሆነው ፈጽመዋል። በእግር ኳስ ዜና የአፍሪካ ክለቦች ሻምፒዮና የመጀመሪያ ማጣሪያ በሳምንቱ መጨረሻ ላይ በተለያዩ የአፍሪካ ከተሞች ተካሂደዋል። ከአስራ ስድስት የማጣሪያ ግጥሚያዎች አንዱ ትናንት በኮንጎ ብራዛቪል ፋሶን ጌሶ ስቴዲየም ባለሜዳው ኤሲ ሊዮፓርስ እና ኢትዮጵያዊው ሻምፒዮን ቅዱስ ጊዮርጊስ የመጀመሪያ ማጣሪያቸውን በጊዮርጊስ አንድ ለባዶ አሸናፊነት ተጠናቋል። የጊዮርጊስ ማሸነፍ በደጋፊዎቹም ሆነ በስፖርት አስቃሪ ዘን ያልተጠበቀ አስደሳች ድል ሆኗል። ከእረፍት በፊት የማሸነፊያዋ ብቸኛ ጎል ያስቆጠረው የቡድኑ ሁለገብ ተጫዋች ሚንተስኖት አዳነ ነው። ሁለቱ ቡድኖች ሁለተኛውን የመልስ ጨዋታ የፊታችን እሑድ አዲስ አበባ ላይ ያደርጉና በአጠቃላይ ውጤት የነጥብ አሸናፊ የሚሆነው ወደ ቀጣይ ወሳኝ የንግድ ድልድል ማጣሪያ ያልፋል። ሌላው የእግር ኳስ ዜና የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር አራተኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ተካሂደዋል። ቅዳሜ ዕለት በአዲስ አበባ ስቴዲየም ደደቢት ወልደያ ከተማን አንድ ለባዶ ከመርታቱ በስተቀር ትናንት ኢትዮጵያ ንግድ ባንክና ጅማ አባቡና አዲስ አበባ ከተማና ኤሌክትሪክ ሁለቱም ግጥሚያዎች ባዶ ለባዶ ጎል ያልተመዘገበባቸው ጨዋታዎች ናቸው። በአንደኛው ዙር የሊጉ ድንቅ ክስተት ሆኖ የታየው የጎንደሩ ፋሲል ከነማ ያሁን በሜዳውና በደጋፊው ፊት በኢትዮጵያ ቡና ክፉኛ መሸነፉ አራት ለአንድ ላይ የተረታው በርካቶችን አስገርሟል። ሌሎች ሁለት ጨዋታዎችን ባዶ ለባዶ ተጠናቀዋል። ቅዱስ ጊዮርጊስ አንድ ተስተካካይ ጨዋታ እያለው በሰላሳ አምስት ነጥብ ይመራል። የደረጊቱ ጌታነህ ከበደ በአስራ ሶስት ጎል ኮከብ ጎል አግቢነቱን እንደያዘ ቀጥሏል። በእኔ በኩል ያለው ይሄው ነው። ሰሎሞን አመሰግናለሁ። እኔም አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። አድማጮች፣ ካለን ጊዜ አንጻር በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። ሰሎሞን እስክንድርና ገዛኸኝ እናመሰግናለን። ለስፖርት ዘገባው ወደ ተከታዩ ቅንብር እናልፋለን። አፍሪካ ነክ ርዕሶች አንድ መቶ ሀያ አንደኛው የአድዋ ድል በዓል በኢትዮጵያ በተለያዩ ዝግጅቶች ሲከበር ሰንብቷል። ኢትዮጵያ በከባድና በዘመናዊ መሳሪያ የታጠቀውን የኢጣሊያ ወራሪ ኃይልን ድባቅ የመታችበት የአድዋ ድል ለኢትዮጵያ ሉዓላዊነት መከበር ብቻ አይደለም ለመላ አፍሪካም ብሎም ለመላው ጥቁር ህዝብ መመኪያ ሆኗል ይህን መሰረት በማድረግም በአድዋ ከተማ የፓን አፍሪካን ዩኒቨርሲቲ ሊመሠረት ስራው ተጀምሯል በስራው ላይ የሚሳተፉትን ዶክተር አየለ በከሬን አዳነች ፍሳዬ ለዚህ ፕሮግራሟ አነጋግራቸዋለች በመጀመሪያ ደረጃ ዶክተር አየለ በከሬ ለትውብሮና ለጊዜዋ አመሰግናለሁ። የአድዋ ጦርነት ድል ለኢትዮጵያ የሉዓላዊነት ማስከበር ብቻ ሳይሆን በዛን ጊዜ አውሮፓውያን አፍሪካን ለመቀራመት የተነሱበት ጊዜ ስለነበረ ለመላ አፍሪካ ከዛም አልፎ ለመላ ጥቁር ሕዝብ እንደ መመኪያ ተደርጎ የሚታይ ነው እና እስቲ ስለዚህ ቢያብራሩልን፣ ዶክተር አየለ። በጣም ጥሩ። እንግዲህ እንዳልሹ አድዋን ታሪካዊ የሚያደርገው አንድ ኢትዮጵያውያኖች አንድ ላይ ሆነው የተለያየ ልዩነታቸውን ወደ ጎን አድርገው ተዋግተው ድል መጎናጸፋቸው ብቻ ሳይሆን ያ ድል የተገኘው ኢትዮጵያ ብቻ ስለሆነ ኢትዮጵያ ብቻ በመገኘቱና፣ በተለይም ኢጣሊያኖች የቅኝ አገዛዝ ፍላጎታቸውን በእኛ አካባቢ በኢትዮጵያ በጠቅላላው በሰሜን ምስራቅ አፍሪካ ለማስፋፋት መክሸፉ፣ እነሱን ማሳፈር፣ ሁለተኛ ደግሞ በዛን ጊዜ በቅኝ አገዛዝ ስርዓት ላይ የተለያየ ትግል የሚያረጉት ወገኖቻችን፣ ወንድሞቻችን እህቶቻችን፣ በአፍሪካም ሆነ በካረቢያን በተለይም ሌላም ቦታ የኢትዮጵያ ድል እንደ አንቺ እንዳልፊው እንደ መመኪያ፣ እንደ ረአያ፣ እንደ ተምሳሌት ሆኖ አገልግሏቸው፣ ተስፋ ሰጪ ሆኖ ተስፋ ሳይቆርጡ ታግለው ያው በአጠቃላይ ያ እንግዲህ የመጀመሪያው ድል በቅኝ አገዛዝ ላይ ሆነና ከዛ ተከታትሎ እንግዲህ ይሄ ቅኝ አገዛዝ ስርዓት ሊፈርስ ይችሏል ማለት ነው ስለዚህ ለእኛ ብቻ ሳይሆን አራያነቱ መመካያነቱ በጠቅላላው በቅኝ አገዛዝ ስር ለወደቁት ወገኖቻችን ነበር ማለት ነው እና ያ ተስፋ ሰጪ ሆኖ ትግላቸውን አፋፍመው ቀጥለው የቅኝ ገዢዎችን ከየአቅጣጫቸው ከየ ቦታቸው ሊያሰጧቸው ችለዋል። ዋናው ቁም ነገር ምንድን ነው? አድዋ ዘላቂ ማበረታቻ ሆኖ እሱን ተጠቅመው ያው ድል ሊጎናጸፉ ይችለዋል ማለት ነው። ከዚህ ጋር በተያያዘ እስካሁን አድዋ አካባቢ ብዙም የተሰራ ነገር አልነበረም። የአድዋ ጦርነት የአድዋ ጦርነትና ድል የሚታወስበትና የሚታሰብበት የተመሰረተ ነገር አልነበረም፣ እስካሁን የተሰራም ነገር አልነበረም። እና አሁን ግን የአፍሪቃ ዩኒቨርሲቲ እንደሚመሰረት ተሰምተዋልና፣ እስቲ ስለዛ ቢነግሩን። በቀደም በዋዜማው የመቶ ሀያ አንደኛ የአድዋ ድል ባል ዋዜማ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም ኢቢሲ በሚባለው ቴሌቪዥን ይፋ የሆነ መግለጫ ተሰጥቷል። በአድዋ የአድዋ ዩኒቨርሲቲ የመላው አፍሪካ ጥናቶች ላይ የሚያተኩር የአድዋ ዩኒቨርሲቲ በእንግሊዘኛ አድዋ ዩኒቨርሲቲ ኦፍ ፓን አፍሪካን ስተዲስ ወይም ደግሞ አጭሩ ይሄ ምህጻረ ቃሉ ኦፓስ የሚባል እንዲቋቋም በይፋ ኦፊሻሊ መንግስት ፈቅደዋል እና ይህ ዩኒቨርሲቲ አፍሪካ ህብረት ካቋቋማቸው ጋራ አይመሳሰልም። አፍሪካ ህብረት ያቋቋማቸው ዩኒቨርሲቲዎች በተለያዩ ክልሎች ወይም ሪጅኖች የሚገኙት ለምሳሌ በካሜሩን አለ፣ በናይጄሪያ አለ፣ በኬንያ አለ በአልጄሪያ እና በደቡብ አፍሪካ እነዚህ እዛው ያሉት ዩኒቨርሲቲዎች ውስጥ የአፍሪካ ህብረት ከተለያዩ የአውሮፓ ሀገሮች ባገኘው ገንዘብ በተለይ በድህረ ምረቃ ወይም ደግሞ ግራጁዌት ፕሮግራም ያቋቋመው ነው። ያም ደግሞ በመደበኛ የጥናት መስኮች ነው። ግን ይሄ አዲስ እንዲቋቋም የተፈቀደው አድዋ ዩኒቨርሲቲ ትኩረቱ ስለ ፓንአፍሪካዊነት ይሆናል ማለት ነው። ፓንአፍሪካዊነት ስንል ደግሞ ምንድን ነው? አፍሪካውያን ህብረት እርስ በርሳቸው ፈጥረው በአንድነት ያላቸውን ያለፈ ታሪክ ተጠቅመው ህብረት ፈጥረው በተለያዩ መስኮች አድገው በልጽገው ሰላም የሰፈነባት ብልጽግና የሰፈነባት አፍሪካን ለመፍጠር ህዝቦቿም ደግሞ ከተለያዩ ከዘረኝነት፣ ከጭቆና፣ ከሁሉም ነገር ነፃ ሆነው በሰላምና በነፃ የሚኖሩበት እነዚህም ነገሮች የሚያጠና የሚመረምር ሀሳብ የሚሰጥ ዩኒቨርሲቲ ነው እንግዲህ የሚሆነው ማለት ነው። ይህ ዩኒቨርሲቲ ከዚህም በላይ ደግሞ ሲከፈት መጀመሪያ ሶስት መስኮች ይኖሩታል። እነዚህም ሶስት መስኮች ምንድናቸው? አንደኛ ስለ አፍሪካ ህብረተሰብ የሚያጠና ነው። ሁለተኛ ስለ ሰብአዊነት በዛ መስክ ያሉትን ነገሮች በሙሉ ይጨምራል። ሶስተኛው ደግሞ ምንድን ነው ይሄ የመረጃ ቴክኖሎጂ የመረጃ ሳይንስ እና ቴክኖሎጂ ላይ በእነዚህ በሶስቱ በድሄረ ምረቃ ፕሮግራም ላይ የሚያተኩር ይሆናል። ተፈቀደ ብለዋል። እና አንድ ሁለት ጊዜ ደጋግመው ማን የመሰረተው ማለት ነው ማን የመሰረተው ማን ነው የሚፈቅደው? በጣም ጥሩ እንግዲህ ተፈቀደ፣ የአማርኛው ቋንቋ ትንሽ እንትን ሊል ይችላል። ሀሳቡ የመነጨው ከግለሰቦች ነው። ከኢትዮጵያውያን ነው። ሀሳቡ የመነጨው ከተቆርቋሪ ዜጎች ከመነጨ በኋላ የመጀመሪያ ደረጃ ድጋፍ መንግስት ለመስጠት ፈቃደኛ ሆኗል። ሁለተኛ፣ ይህ እኛ እኔም ያለሁበት ድርጅት ወይም ኮሚቴ ህንጻዎችን ለማሰራት፣ መሬቱን ለመረከብ፣ ዓለም አቀፍ ጉባኤ ለማካሄድ፣ ዓለም አቀፍ ቦርድ ኦፍ ዳይሬክተርስ ለመምረጥ፣ እነዚህን ሁሉ ስራዎች የሚሰራው ድርጅት ህጋዊነትን አግኝቷል። ይህን ማለት ነው እንግዲህ ተፈቀደ ስል መንግስትም ደግሞ በመጀመሪያ ደረጃ ለመተባበር ፈቃደኛ ሆኗል። ግን ስራው ሲጀምር ያለው እቅድ ምንድን ነው? በመንግስት እርዳታ ብቻ ሳይሆን ከግለሰቦችም ከተለያዩ ተቋሞችም እንደ አፍሪካ ህብረትንም ጨምሮ የተባበሩት መንግስታትንም ጨምሮ ሌሎችንም ሀገሮች ጨምሮ በተለይ አፍሪካ ውስጥ ያሉትን ሀገሮች፣ በካረቢያን ያሉት ሀገሮች፣ አፍሪካ እና ዲያስፖራ ከሁሉም ፈንዲንግ ፈጥሮ እውነተኛ የፓን አፍሪካ ማዕከል፣ የባህል ማዕከል፣ የትምህርት ማዕከል፣ የልዩ ልዩ ፈጠራዎች ማዕከል ለማድረግ ነው እንግዲህ። ይህ ዝግጅት ተጨማሪ ክፍል ወይም ቀጣይ ክፍል አለው፣ አላለቀም። ቀጣዩ ፕሮግራማችን ደግሞ ሳይ፣ ይቅርታ ጤና ነው ሰለሞን አባት ያዘጋጀው ጤና። ይስጥልኝ ክቡራትና ክቡራን አድማጮች እንደምን ሰነበታችሁ? እነሆ ጤና ከቪኦኤ ይዤላችኋለሁ። የሰው ዘርን በዚህች ምድር ላይ መቀጠልና መንጠፍ ጥያቄ እያጎሉ የመጡ የኒውክሌር መዘዝ፣ የተፈጥሮ አካባቢና የአየር ንብረት ለውጥ ስጋቶች ሊታከሙ የማይችሉ ወይም ለነባሩ ሕክምና ልበገር እያሉ ያስቸገሩ ተሐዋሲያን መበርከትንም ጨምረው ጭንቀቱን እያበዙ ናቸው። የዓለም የጤና ድርጅት ለሰው ልጅ ጤና እጅግ የበረታ አደጋን ያዘሉ ደቂቃን ሐዋሳት ወይም ባክቴሪያ አስራ ሁለት ቤተሰቦችን ዝርዝር የያዘ ሰነዳ ሰሞኑን ለመጀመሪያ ጊዜ አውጥቷል። አዳዲስ ጸረተ በአፋጣኝ ሊገኝላቸው ይገባል የተባሉትን ተውሳኮች በሶስት ምድብ ያስቀመጠው የደብሊው ኤች ኦ ዝርዝር እጅግ አደገኛና አስፈሪ የሆነው ደቂቅ አውሬ በዚያ የቅድሚያ ሰነድ ላይ አለመጠቀሱን የድርጅቱ የጤና ስርዓቶች እና የፈጠራ ጉዳዮች ረዳት ዋና ዳይሬክተር ሜሪ ፖል ኬኒ አመልክተዋል። ቲቢ አምጪ የሆነው ባክቴሪያ በዚህ ሰነድ ውስጥ አልሰፈረም። مكنياتهم تي بي እንዲሁም አዲስ መድኃኒት እንዲሰራለት አንገብጋቢው ተውሳክ ነው ተብሎ ቀድሞም ታስቦ ነበርና ሶስቱ ምድቦች እጅግ አንገብጋቢ ከፍ ያለና የመካከለኛ ቀድሚያ ስራዎች ተብለው የተከፈሉ ሲሆን እጅግ አንገብጋቢ ወይም ጊዜ የማይሰጥ ተብሎ በተጠራው ምድብ ውስጥ ብዙ መድኃኒቶችን የለመዱና ለሕክምና ልበገር ያሉ ተውሳኮችና በሽታዎች ተካተዋል። እነዚህ በየሆስፒታሉ በየማገገሚያና በመጦሪያ ተቋማት እንዲሁም ንጹህ አየር መሳብና የመጸዳጃ ማስተላለፊያ ቱቦዎችን ወይም ካቴተሮችን በሚጠቀሙ ህሙማንና ተገልጋዮች መካከል ተስፋፍተው የሚገኙ ተህዋስያን ብዙ ጊዜ እጅግ ለበረቱና ለሞትም ለሚያደርሱ መመረዞችና የጤና መስተጓጎል እንደሚያጋልጡ የዓለም የጤና ድርጅት አመልክቷል። የተህዋስያኑ ለህክምና ልበገር ማለት እጅግ እያስፈራ በመጣበት በዚህ ጊዜ አለን ብለን የምንጠብቀው አዲስ የመድኃኒት ግብዓት ግን የለንም። ከችግሮቹ አንዱ በሳይንሱ ተፈጥሮ ምክንያት አዳዲስ ጸረ ተዋሳያን መድኃኒቶችን ማግኘት ከባድ መሆኑ ሲሆን የገንዘብ ችግር ኩባንያዎች እንዳይነቃቁ እንቅፋት መሆኑ ሌላው ነው። እነዚህ ጸረ ተህዋስያን መድኃኒቶች የሚያስፈልጉትም ለአጭር ጊዜ በመሆኑ ለተራዘመ ጊዜ ከሚወሰዱትና ወጫቸውን ከሚመልሱት መድኃኒቶች አኳያ ሲታይ ገበያው እምብዛም ሳቢ አይደለም። መድኃኒት አምራች ኩባንያዎች ጸረ ተህዋስያኑን መድኃኒቶች እንዲያጠኑ፣ እንዲያሻሽሉና እንዲያመርቱ ለማነቃቃትና ለማበረታታት ያስችላል የተባለ የሁለት ቢሊዮን ዶላር ፈንድ እንዲከፈት ጥሪ ቀርቧል። ቻይና እና እንግሊዝ ሰባ ሁለት ሚሊዮን ዶላሩን ለመስጠት ቃል መግባታቸውን ኬኒ ገልጸዋል። አንድ ቢሊዮን 928 ሚሊዮን ዶላር ኬት እንደሚመጣ ማንም የተናገረ የለም። ዓለም ግን በአጥፊ ተሐዋስያኑ ዘመቻ እየተዋጠች ናት። በተለይ ኢትዮጵያን ጨምሮ በማደግ ላይ ባሉ ሀገሮች ውስጥ የሰውን ዕድሜ ከሚያሳጥሩ ሀያ ቀዳሚ የሰው ጠንቆች አብዛኞቹ በመሰል ተሐዋስያን ምክንያት የሚተላለፉና ሕክምናቸው ካለ በቁጥጥር ስር ሊውሉ የሚችሉ ናቸው። ከዓለም ሕዝብ አራት ከመቶው ሲቆጠርም 300 ሺህ የሚሆነው በአውሮፓውያኑ የዘመን አቆጣጠር በ2015 ዓ ም በኢትዮጵያ በ2007 ዓ ም ማለት ነው። የበረታ የመደበት ችግር ውስጥ ኖሯል። ይህ የከበደ የሥነ ልቦና መታወቅ ሁኔታ ባለፉት ዐሥር ዓመታት ውስጥ በ18 ከመቶ ጨምሯል። መደበት ማንንም የትም መቼም ሊያጠቃ የሚችል ከሥነ ልቦና የመታወቅ ሁኔታዎች አንዱ መሆኑን የዓለም የጤና ድርጅት የአእምሮ ጤናና የአደንዛዥ መድኃኒቶች ዋልጌ አጠቃቀም ክትትል መምሪያ ኃላፊው ዳን ቺሾልም ገልጸዋል። በዓለም ዙሪያ ከሀያ ሰዎች አንዱ የመደበት ምልክቶች ወይም ችግር አለው። መደበት ወይም ንክ መሆን የሀብታም ወይም የአዋቆች ችግር እንደሆነ ተደርጎ የሚታሰብ ነገር አለ፣ ሐሰት ነው ይላሉ ቺሾልም። የዚህ ችግር 80 ከመቶ ድርሻ ተሸካሚዎች ዝቅተኛ ገቢ ያላቸው ሀገሮች ሰዎች ናቸው። አፍሪካን የወሰድን እንደሆን ዛሬ ከ40 እስከ 50 ከመቶ የሚሆን ሕዝቧ ዕድሜው ከ15 ዓመት በታች ነው። ዕድሜያቸው እየገፋ በሄደ መጠን የእነዚህ ሰዎች ቦታ ወደ 30 ከመቶ ይወርዳል። ይህ የሚያሳየን የመደበት ችግር ከፍተኛ በሆነባቸው አካባቢዎች ለአዋቂነት የሚደርሰው ሰው ቁጥር እያነሰ የሚሄድ መሆኑን ነው። ምንም እንኳ የመደበት ችግር አፍሪካ ውስጥ እያደገ ይሄድ እንጂ ከዓለም የመደበት ችግር ግማሽ የሚሆነው የሚወድቀው በደቡብ ምሥራቅ እስያና በፓሲፊክ ምዕራባዊ ክልል ላይ መሆኑን የWHO ጥናት አሳይቷል። የማጠቃለያ ዜና እሰማለሁ። አዲስ አበባ ላይ የቆሻሻ ክምር ተደርምሶ ለሞቱ ኢትዮጵያውያን ተጠያቂ የኢትዮጵያ መንግስት ነው ሲል አምነስቲ ኢንተርናሽናል ማምሻውን ባወጣው መግለጫ አመለከተ። የሞቱት ሰዎች ከ65 በላይ መሆናቸውንም የከተማይቱ ከንቲባ ድሪባ ኩማ ገልጠዋል። በሌላ በኩል የደረሱበት ያልታወቀ ሰዎች መፈለጉ እንደቀጠለ ነው ሲሉ የፌዴራሉ መንግስት ኮሚኒኬሽንስ ጉዳዩ ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሬ ሌንጮ አመልክተዋል። ለሰዓቱ ያለን ዜና በዚሁ አበቃ። ፕሮግራማችንም በዚሁ ተጠናቀ። ያስተናገድናችሁ ናችሁ አዲሱ አበበና እኔም ሶሎሞን አባተነን ፕሮግራሙን የመራልን ንጉሡ ታምሬ ነው። እንደዚሁም ቴክኒሺያኑ ቤል ባርበር ነበረ። ክቡራትና ክቡራን አድማጮች አንድ ማሳሰቢያ ልመልስ። የሰዓት ለውጥ ሆኗል። በዩናይትድ ስቴትስ ካሌንደር ላይ ሰባት ሰዓት ነው ልዩነቱ አሁን በአዲስ አበባና በኢትዮጵያ መካከል ያለው እና ወደ አሜሪካ የምትጓዙ ሰዎች ሰዓታችሁን በዚሁ እንድታስተካክሉ ለማስታወስ እንፈልጋለን። ከዚያ በተጨማሪ ዛሬና ሰሞኑን በረዶ አለ፣ በጣም ይበርዳል። ወደ ቺካጎ፣ ወደ ኒውዮርክ፣ ወደ ዋሽንግተን ዲሲ አካባቢ የምትንቀሳቀሱ መንገደኞች ምናልባት በኢትዮጵያው የአየር ሁኔ ሁኔታ ወደ ዜሮ አካባቢ ነው። ዜሮ ዲግሪ ሴልሽየስ እና ከዛም በታች ነው የሚሆነውና ለዚያው ተጠንቅቃችሁ እንድትጓዙ እናሳስባለን። በነገራችን ላይ በአዲስ አበባ ያለው የሙቀት ሁኔታ ሰሞኑን ትንሽ የተስተካከለ ይመስላል። ከኢትዮጵያ ሚቴሮሎጂ ኤጀንሲ ዌብሳይት እያየሁ ባለሁት መረጃ መሰረት አዲስ አበባ ፀሐያማ ነው። ነገ የምትሆነው ከፍተኛ ሙቀቷ 26 ዲግሪ ሴልሽስ፣ ዝቅተኛው 11 ዲግሪ ሴልሽስ ነው የሚሆነው። አንድ የዩናይትድ ስቴትስ ዶላር 22 ብር ከ76 ሳንቲም ተመንዝሯል። ዛሬ ወደ ዌብሳይቶቹ እየገባችሁ ተጨማሪ መረጃ ማግኘት ትችላላችሁ። ኤንቢኢ ጂቪ ኢቲ እንደዚሁም ኢትዮሜት ጂቪ ኢቲ ዝግጅታ ችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን። ክቡራትና ክቡራን አድማጮች የእንግሊዝኛ የትግርኛ ፕሮግራም ይቀጥላል። ጤና ይስጥልኝ።